ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላቸው የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ባለፉት ቀናት እግዚአብሔር አምላካችን በእውቀቱና በጥበቡ ከማያልቀው በረከቱ እያካፈለን እንሆ ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እግዚአብሔር ለዘላለም እየተመሰገነ ይሁን። እግዚአብሔር ማዱ አይነጥፍም። አለቀ ደረቀ፣ ሳሳ ምን ይሻላል ተብሎ ደረታ አይመታለትም ዘዴም አይፈለግለትም። እግዚአብሔር በረከቱ ሁልጊዜ ሙሉ ነው። የእግዚአብሔር ቸርነት የማያልቅ ነውና እነሆ ወደ እርሱ ተጠግተን እኔና እናንተ ደግሞ ጠገንንና ፈውስን እናገኛለን። ታላቅ ስሙ ለዘላለም የተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ ዛሬም ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን እንቀጥላለን። በእውነት እግዚአብሔር አምላካችን ቃሉን ቤታችን ድረስ ልኮ እያገለገለን፣ ሁኔታዎችን እየለወጠ የልባችንን ማሳ እያረሰ ፍሬ እንድናፈራ እየረዳን ነው። አዎ ምናልባት ጠላት በዚህ ሁሉ ውስጥ ደግሞ መከራና በሳል ያሳየን ጦሩን አስከትቶ ዘምቶብን ሊሆን ይችላል። ወገኖቼ ያልፋል፣ ይሄም ሁሉ አዎ፣ እግዚአብሔር በስፍራው ካለ ሁሉም ነገር ያልፋልና ጸጥ ብለን እንቁም እግዚአብሔር

It's your baby, it's በቃሴን ያበቃል። ይህ ርቅሶ ጊዜ ይረሳል። መገራዬ መቻቦኝ ይቆያል። እግዚአብሔር በቃሴን ያበቃል። የእስራኤል ታዳጊ እግዚአብሔር አምላካችን ከመከራ ፈጥነ የምታወጣን ልዑል፣ ለዘላለም ስም ይባረክ። ባሪያዎችን ደግሞ እነሆ ከጠላት ቀንበር ከጠላትም መንጋጋ እግዚአብሔር ወይ ነጥቀህ ስላወጣህን እግዚአብሔር አባቴና አምላኬ ሆይ በቤትህ ደግሞ እግሮቻችን ይቆሙ ዘንድ ዛሬ ደግሞ ፈቃድህ ስለ ሆነ ክብር ለስሜ ይሁን እንላለን፣ ምስጋናን እንሰዋልሃለን። እግዚአብሔር አባቴና አምላኬ ሆይ ጠላት መከራን በኛ ላይ ጭኖ ሰቆቃችንን እግዚአብሔሮ እያጠነከረ ከጊዜ ወደ ጊዜ እንዲብስ እያደረገ ሊያንበረክከን ይፈልጋል። አንተ ግን ፈጥነ እግዚአብሔር አምላኬ ልጆችን ስለምትታደግ መፍትሔም ስለሆንከን ክብር ለስም ይሁን እግዚአብሔር ሆይ፣ በቀረው የሕይወታችን ዘመኔ ደግሞ አሁንም የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን እንድንራመድ፣ አበሳችንን መከራችንን፣ ሰቆቃችንን እንድንረሳ እግዚአብሔር አምላካችን ሆይ ቃልህን በልባችን ውስጥ እግዚአብሔር ሆይ ሰውረ እነሆ እንድታቆመን እንለምንሃለን። በዚህች ምሽት የምንማረውን ቃልህንም ባርክልን፣ አስተማሪውን መንፈስ ቅዱስ ልከህ ደግሞ እግዚአብሔር አምላካችን ወይ ማወቅ የሚገባንን ነገር እንድታስታውቀንና እንድትናገረን እንድታስተምረንም እንለምንሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮች ዛሬ አብረን የምንመለከተው የማቴዎስ ወንጌል ምዕራፍ ሃያ ሁለትን ትምህርት ይሆናል ማለት ነው። እስቲ መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጣ አድርጉና ማቴዎስ ምዕራፍ ሃያ ሁለትን ተመልከቱ። ራፍ አብይ ሐሳብ ወይ መልእክቱ ጌታ ኢየሱስ ስለ ንጉሡ ልጅ ሠርግ የሰጠውን ምሳሌ ከሄሮድስ ወገን ለተላኩ ለሰዱቃውያን፣ ለፈሪሳውያን የሰጠውን መልስና እንዴት እንዳሳፈራቸውም እንመለከታለን። ምዕራፍ ሀያ አንድን የጨረስነው ታስታውሱ እንደሆነ የሃይማኖት መሪዎች ኢየሱስን ለመግደል እንደፈለጉ ፈለጉ በመጥቀስ ነበረ። እጃቸውን ሊጭኑበት ሞክረው ነበር በጌታ ላይ፣ ነገር ግን ሕዝቡን ስለ ፈሩ አልቻሉም። በዚህም ምዕራፍ እነዚሁ የሃይማኖት መሪዎች ከጌታ ከኢየሱስ ጋር ስላደረጉት የቃላት ግጭት እንመለከታለን። እርሱ በመጀመሪያ ልጁን ስለ ዳረው ንጉሥ ምሳሌ ነገራቸው። ይህም ባለፈው ምዕራፍ ጀምሮት የነበረው ለሊቀ ካህናትና ለሽማግሌዎች የሰጠው ምላሽ ተከታታይ ክፍል ነው። የሰርጉ ግብዣ ምሳሌን ከቁጥር አንድ እስቲ በማንበብ እንጀምር። ኢየሱስም መለሰ ደግሞም በምሳሌ ነገራቸው፣ እንዲህም አለ በማለት ቁጥር ሁለት ድረስ ይዘልቅና እንዲህ ይላል፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ይላቸዋል። ይህ ምሳሌ እኔና እናንተ ለምንኖርበትም ትውልድ የሚሆን መልእክት ያለው ጌታ ኢየሱስ ከሰጣቸው ምሳሌዎች ሁሉ ታላቅ ምሳሌ ነው። ደግሞም የሚለውን ቃል በቁጥር አንድ ውስጥ ተመልከቱም። ይህ ቃል ጌታ ኢየሱስ አሁንም በምዕራፍ 21 ቁጥር ሃያ ሦስት ውስጥ ለተገለጡት የሃይማኖት መሪዎች እንደሚናገር ያስገነዝበናል። በቁጥር ሁለት ውስጥ የተጠቀሰው ንጉሥ እግዚአብሔር አብ ሲሆን ቁጥር ሁለትም በኋላ ተመልከቱ። ንጉሡ እግዚአብሔር አብ ሲሆን ልጁ ደግሞ ኢየሱስ ክርስቶስ ነው። ይህ ምሳሌ በማቴዎስ ወንጌል ምዕራፍ 13 ከተጠቀሰው ምሳሌ ጋር ተመሳሳይነት አለው። ልዩነቱ በማቴዎስ 13 የተጠቀሰው በመጨረሻው ዘመን ስለሚሆነው ሲናገር፣ በዚህ ምዕራፍ የተጠቀሰው ግን ከየዘመናት ሁኔታ ጋር ሊዛመድ የሚችል ጉዳይ ነው። ቁጥር 3 የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም ይላል የታደሙትን ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ ይላል። የተጠሩት እስራኤላውያን ሲሆኑ ባሮቹ ደግሞ በብሉይ ኪዳን ነቢያት፣ በአዲስ ኪዳን ደግሞ የጌታ ሐዋርያት ናቸው። ልብ በሉ፣ የተጠሩት እስራኤላውያን ሲሆኑ ባሮቹ ደግሞ በብሉይ ኪዳን ነቢያት፣ በአዲስ ኪዳን ደግሞ የጌታ ሐዋርያት ናቸው። ቁጥር አራት ደግሞ ሌሎችን ባሮች ልኮ የታደሙትንና ድግሴን አዘጋጀው ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉኑ በሏቸው አለ ይላል። ምላሻቸው ምን ነበር ትሉ ይሆናል። ምላሻቸውን ከቁጥር አምስትና ስድስት መመልከት ትችላላችሁ። ለእግዚአብሔር ግብዣ የእስራኤላውያን መልስምቢታ ነበረ። መልእክተኞቹን ልጁንም ኢየሱስ ክርስቶስን ጨምሮ ገደሉት። ቁጥር ሰባትን ተመልከቱ። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዛን ገዳዮች አጠፋ ከተማዎቹንም አቃጠለ ይላል። ይህ ቲቶ በተባለ ሮማዊ የኢየሩሳሌም ከተማ በሰባ ዓመተ ምሕረት የመጥፋቷን ሁኔታ ያሳስበናል። በዚያን ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ ሲል እንመለከታለን። የቁጥር ስምንት ላይ ከዚህ በኋላ የጥሪው አቅጣጫ ሙሉ ለሙሉ ሲቀየር እንመለከታለን። ይህም እኛ ከምንኖርበት ዘመን ጋር የሚገናዘብ ጉዳይ ነው። ከቁጥር ዘጠኝ እስከ አስር እንዲሁም ቁጥር አስራ አንድንም ጨምራችሁ ተመልከቱ። የሰርጉ ልብስ ምንድን ነው? በዚህ ክፍል ውስጥ እንደምንመለከተው የንጉሡ ጥሪ ለሁሉ ሰው ነው። ነገር ግን ንጉሡ የሚፈልገውን አሟልቶ መገኘት ይጠበቃል። ያ የሰርግ ልብስ ለደህንነት አስፈላጊ የሆነው የኢየሱስ ክርስቶስ ጽድቅ ነው። እዚህ ላይ ልብ በሉ። ከቁጥር 9 እስከ 11 ውስጥ የተጠቀሰው ልብስ ለደህንነታችን አስፈላጊ የሆነው የኢየሱስ ክርስቶስ ጽድቅ ነው። ይህም ጽድቅ ለሚያምኑ ሁሉ የሚሰጥ ጸጋ ነው። ሐዋርያው ጳውሎስ ለዚህ ጽድቅ እንደሚከተለው ተናግሮ ነበር። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ሮሜ ምዕራፍ 3 ከቁጥር 21 እስከ 2 ያለውን ይመለከቷል። ለሰርጉ የታደሙ ሁሉ ይህ የሰርግ ልብስ እንዲኖራቸው የተገባ ነው። ቁጥር 12ን እስቲ እናንብብ። ወዳጄ ሆይ የሰርግ ልብስ እሳት ልብስ እንዴት ወደዚህ ገባ አለው፣ እርሱም ዝም አለ ይላል። ዝም ማለቱን ልብ በሉ አንዳንድ ሰዎች ኢየሱስን እንደ ግል መድኃኒታቸው መቀበልን እንደማያስፈልጋቸው ነገር ግን ከእግዚአብሔር ጋር ተከራክረው ወደ መንግሥቱ ለመግባት እንደሚችሉ የሚናገሩ አሉ። ይሁን እንጂ ወገኖቼ፣ በዚህ ምሳሌ እንደተመለከትነው ያለ ሰርግ ልብስ የገባው ይህ ሰው የሚመልሰው ነገር አልነበረውም። መከራከርም አልቻለም። ስለዚህ ምዝም አለ። ቁጥር 13ና 14 እስቲ እናንብበው። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጪ ወዳለው ጨለማ አውጡት፤ በዚያ ልቅሶና ጥርስ ማፏጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል። የሰርጉን ልብስ የመቀበሉ ጉዳይ የእያንዳንዳችን ፈንታ ነው ወገኖቼ። ነገር ግን ጌታ ኢየሱስ ይህንን ልብስ ሊቀበል ለሚወድ ሁሉ ሰጥቷል። የሰርጉ ጥሪ ለሁሉ ተላልፏል። ንጉሡ እንደሚጠብቀው ሆኖ መገኘት ይገባናል። የኢየሱስ ክርስቶስ ጠላት ሆኖ የሚመላለሱት ሰዎች በተቻላቸው መጠን እርሱን የሚያጠቁበትን የመጨረሻ ሙከራ አደረጉ። ከሄሮድስ ዘንድ የተላኩት በቅድሚያ መጡ። ሰዱቃውያን ደግሞ ተከተሉ። በመጨረሻም ፈሪሳውያን ይመጣሉ። ጌታ ኢየሱስም ፈሪሳውያንን አንድ ከባድ ጥያቄ ይጠይቃቸዋል። እነርሱም የሚመልሱት ሲያጡ እርሱ ካለበት አካባቢ ፈጥነው ይሄዳሉ። ያም የመጨረሻ የቁርጥ ሐሳብ ያደረጉበት ወቅት ነው። እርሱም በምዕራፍ 2 ሦስት እንደምናነበው ሲወነጅላቸው እናያለን። ከሄሮድስ ዘንድ የመጡት ለሄሮድስ ግብር መስጠትን በተመለከተ ያለውን ሐሳብ ያውቁ ዘንድ ሊፈትኑት ጠየቁት። ሰዱቃውያን ደግሞ በተራቸው ስለ ሙታን ትንሣኤ ጠየቁት። ፈሪሳውያንም ከሕጉ ታላቁን ትእዛዝ በሚመለከት ያዘጋጁትን ጥያቄ ይዘው መጡ። ጌታ ኢየሱስ እንዴት ባለ አስደናቂ ሁኔታ ለእነዚህ ሰዎች መልስ እንደ ሰጣቸው እንመለከታለን። ከቁጥር ዐሥራ አምስት እስከ ዐሥራ ሰባት ባለው ክፍል ደግሞ ኢየሱስ ከሄሮድስ ዘንድ ለተላኩ ሰዎች መልስ ሲሰጣቸው እንመለከታለን። ከሄሮድስ ዘንድ ተልኮ የመጡት ያቀረቡት ጥያቄ ከሥራቸው ጋር የተያያዘ ነበረ። የሄሮድስን ቤት የሚደግፉ የፖለቲካ ቡድኖች ቢሆንም ከሮማውያን ቀንበር ነጻ የሚያወጣቸውንም የሚፈልጉ ሰዎች ነበሩ። እነዚህ ሄሮድሳውያን የሚባሉ ሰዎች ሃይማኖተኞች አልነበሩም፤ የፖለቲካ አጥባቂዎች ናቸውና። ሆኖም ፈሪሳውያን ከእነዚህ ሰዎች ጋር ባላቸው ግንኙነት ብዙ ጊዜ ይጠቀሙባቸው ነበር። ከዚህም የተነሳ ብዙ ፈሪሳውያን ሄሮዲሳውያን ሆነው ነበረ። እነርሱ የራሳቸው መልስ አላቸው። የእርሱን አስተሳሰብ ፈልገው አይደለም የጠየቁት፣ ነገር ግን አሳሳች ጥያቄ ነበር ያቀረቡለት። ከቁጥር 15 እስከ 17 ያለውን ተመልከቱ የለም መከፈል የለበትም ቢል ኖሮ ጌታችን የሮማውያን ተቃዋሚ ነው ብለው ሊያስከስሱት። አዎ መከፈል አለበት ቢል ደግሞ እውነተኛ መሲያ አይደለም ሊያሰኙት ነበረ። ቁጥር አሥራ ስምንት ኢየሱስም ክፋታቸውን አውቆ እናንተ ግብዞች፣ ስለምን ምን ትፈትኑኛላችሁ አላቸው ይላል ግብዞች ሲል የሰዎቹን ትክክለኛ ባሕሪ በሚገልጥ አጠራር ነበር የጠራቸው። የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይቺ መልክ ጽሕፈ ቲቱስ የማና አታላቸው ይላል። ቁጥር 19ና 20 በዚያን ጊዜ እነርሱ የሮማውያን ንጋዊ ገንዘብ ይጠቀሙ ስለነበር ነበር ያቀረቡለት። ሳንቲም የሮማውያን ነበረ። ቁጥር አንድን ተመልከቱ። የቄሳር ነው አሉት በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው ይላል። ይህ እጅግ አስደናቂ መልስ ነው ወገኖቼ፣ ምክንያቱም ጥያቄያቸውን ከመመለስ ያለፈ ስለሆነ ነው። ከመልሱ ባሻገር ለቄሳር መክፈል የሚገባቸውን እንዲከፍሉ አሳስቧቸዋል። የቄሳርን ገንዘብ ይጠቀማሉ፣ በእርሱም ሰራዊት ጸጥታው እየተጠበቀ ከቦታ ወደ ቦታ ይዘዋወራሉ። ስለዚህ ለቄሳር ግብር ሊገብሩ ይገባቸዋል። ከዚሁ ጋር ለእግዚአብሔር ሊሰጡ የሚገባቸውንም እንዲሰጡ አስገንዝቧቸዋል። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ ይለናል ቁጥር 22 ይህ በግልጽ የሚያስረዳን ጌታ ኢየሱስ በወጥመዳቸው እንዳልገባላቸው ነው። ለቄሳር መከፈል የሚገባው እንዳለ ቢያስታውቅም ለእግዚአብሔር አገልግሎትን ማዋል ያለባቸውን ኃላፊነት ማስገንዘቡን አልረሳም። በዚህ ስፍራ እንደምናነበው ሄሮዲሳውያን መልሳቸውን አግኝተው ትተውት ዘወር አሉ። አሁን ተራው የሰዱቃውያን ነው። እነርሱም በተራቸው በወጥመዳቸው ሊያስገቡት ተዘጋጅተዋል። ከቁጥር 23 እስከ 28 ባለው ክፍል ኢየሱስ ለሰዱቃውያን መልስ መስጠቱን እንመለከታለን። ሰዱቃውያን በሙታን ትንሣኤ አያምኑ፣ የማይረባ ምሳሌ እየጠቀሱ ጌታን በወጥመዳቸው ለማስገባት ይጥራሉ። ሰባት ወንድሞች ያሉት ባል የነበራት ሴት ባሏ ሲሞት ከወንድሞቹ አንዱ ያገባታል። በየተራ የምታገባቸውም ቢሞቱ ሰባቱም ያገቧታል። በትንሣኤ ከሰባቱ የማን ትሆናለች? የሚል ደካማ ጥያቄ ይዘው ነበር ለጌታ ለኢየሱስ ክርስቶስ ያቀረቡለት። እርሱም መልሶ ራሳቸው ጉዳዩን ከእግዚአብሔር ቃል አንጻር እንዲያስቡት አደረጋቸው። ቁጥር 29 የሚለውን ደሞ እስቲ እናንብቡ። ኢየሱስም መልሶ እንዲህ አላቸው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ሲል መለሰላቸው። ሰዱቃውያን ዕውቀት እንደ ጐደላቸው በሁለት አቅጣጫ መረዳት ይቻላል። የመጀመሪያው የእግዚአብሔር ቃል ዕውቀት የጐደላቸው መሆናቸው ሲሆን ሁለተኛው ደግሞ የእግዚአብሔር ኃይል የሌላቸው መሆኑ ነው ከዚህ የተነሳ ነው ይህን የመሰለ የማይረባ ጥያቄ ይዘው እንዲመጡ ያደረጋቸው መልሱ ቀላል ነበረ በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ይላል ቁጥር ሰላሳ ጌታ መልሱን ሲሰጥ መልአክ ናቸው አላለም በመንግሥተ ሰማያት መላእክት አንሆንም። ነገር ግን እንደ መላእክት ስለምንሆን መጋባት አያስፈልግን። በሌላ አባባል በመንግሥተ ሰማያት ዘርን ለመተካት ወይም ለመባዛት መጋባት አያስፈልግም። በዚያን ጊዜ የምንኖርበት ሁኔታና ፍጥረታችን ስለሚቀየር አስተሳሰባችንም ሆነ እርስ በርስ ያለን ግንኙነት በዚህ ምድር ከነበረን እጅግ የተለየና ድንቅ ይሆናል። ቁጥር 31ና 32ን እናንብብ። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም ይላቸዋል። ይህ እጅግ ታላቅ አነጋገር ነው። አስቀድሞ የሞቱትስ እንዴት ይሆናሉ? አብርሃም፣ ይስሐቅና ያዕቆብ ከክርስቶስ በፊት የሞቱ ጻድቃን ሁሉ እንዴት ይሆናሉ? እነዚህ ቅዱሳን ሙታን አይደሉም፣ ሕያዋን ናቸው እንጂ። ስለዚህ በጌታ ታላቅ ሥራ ወደ ገነቱ በድል ይገባሉ። እነርሱም በምድር ከነበሩበት ሕይወት እጅግ የላቀና የሚመረጥ ሕይወት እንደሚኖሩ የታወቀ ነው። ይህ ለእርሱ ብቻ ሳይሆን ዛሬም ቢሆኑ ወደ ፊት በክርስቶስ የሚሞቱ የምንወዳቸው ወንድሞችና እህቶች፣ አባቶችና እናቶች ምጭምር ከጌታ ጋር ለመሆን ወደ ዘላለም ደስታው ይገባሉ። እኛንም በገነቱ ይጠብቁናል። ይህ ክቡር የሆነ እውነት ነው። ቁጥር 33 ሕዝቡም ይህን ሰምተው በትምህርቱ ተገረሙ ይላል። ኢየሱስ ለፈሪሳውያን መልስ ስለ መስጠቱ የምንመለከተው ደግሞ በቁጥር 34እና 35 ነው። ሄሮዶሳውያንና ሰዱቃውያን መልሳቸውን አግኝተው ዝም ብለዋል። ፈሪሳውያን ጌታ ኢየሱስን ሰዱቃውያንና ከሄሮድስ ወገን የመጡትን ሰዎች ሲያዳምጡ ነበር። ፈሪሳውያን ሃይማኖትንና ፖለቲካን አጣምሮ የያዙ ሰዎች ነበሩ። የዳዊት መንግሥት እንደገና ገና በኀይል መጥታ እነርሱን ከሮማውያን ቅኝ አገዛዝ ነፃ እንድታወጣቸው ይመኙ ነበር። የዳዊትን መንግሥት እንደ ገና ለመመለስ ሲሉ ሄሮዲሳውያን ይደግፉ ነበረ። በሃይማኖተኝነታቸው ደግሞ ሰዱቃውያንን ይቃወማሉ። ፈሪሳውያን እንደ ሰዱቃውያንና ሄሮድሳውያን ጌታ ኢየሱስን በወጥመዳቸው ሊያስገቡት ሞክረዋል። ስለሆነም ተወካያቸው አንድ ሕጋዊ የሚያስገርም ጥያቄን ጠየቀ። ቁጥር 34ና 35ን ተመልከቱ። ፈሪሳውያንም ሰዱቃውያንን ዝም እንዳሰኛቸው በሰሙ ጊዜ አብሮ ተሰበሰቡ ከእነርሱም አንድ ሕግ አዋቂ ሊፈትነው ወደ እርሱ ቀረበ ይላል። ፈሪሳውያን በሙሴ ሕግ የተካነ አንድ ሕግ አዋቂ ፈልገው ኢየሱስን ሊፈትኑት ይዘውት መጡ። እርሱም የሚከተለውን ጥያቄ ጠየቀ። መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት? ብሎ ጠየቀው። ቁጥር 36ን ተመልከቱ። የኢየሱስን መልስ ልብ ብላችሁ ስሙ። ቁጥር 37ና 38 ኢየሱስም እንዲህ አለው ጌታ አምላክን በፍጹም ልብህ በፍጹም ነፍስህም በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት ሲል መለሰለት። መልሱን ሲሰጣቸው በዘፈቀደ አንዱን ሕግ መርጦ አልተናገርም። ነገር ግን በዓላማ መርጦ ሁለተኛውንም ጨምሮ መለሰላቸው። ሁለተኛ ሁለተኛይቱም ይቺን ትመስላለች እርሷም ባልእንጀራን እንደ ነፍስ ውደድ የምትለውናት ሲል መለሰላቸው። ቁጥር 39። እነዚህን ሕጎች ስታስቡና ከሕይወታችሁ ጋር ስታገናዝቡ ወገኖቼ ምን ያህል ከእግዚአብሔር ክብር እንደ ራቃችሁ ታስተውላላችሁ። ጌታ ኢየሱስ በጣም ቀጥተኛ የሆነ መልስ ነበር ለዚህ ሰው የሰጠው። ታላቂቱ ትእዛዝ የትኛዋ እንደሆነች ነው የምትፈለገው። ታላቂቱ አምላክን መውደድ ስትሆን፣ የምትከተለው ደግሞ ባልንጀራን ውደድ የምትልናት ብሎ መለሰለት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ይለዋል ቁጥር አርባ ላይ እነዚህ ሁለቱ ትእዛዛት የሙሴን ሕጎች ጠቅለው የያዙ ናቸው የጌታ ኢየሱስ መልስ ግልጽና ትክክለኛ ነበረ ፈሪሳውያን ይህን ከልባቸው ቢረዱ በእርግጥ ሁሉም ከእግዚአብሔር ክብር እንደወደቁ በሕጉም መዳን እንደማይችሉ ይገነዘቡ ነበር ከዚህ የተነሳ መድኃኒት ወይም አዳኝ እንደሚያስፈልጋቸው በመረዳት ወደ አዳኙ ወደ ጌታ ኢየሱስ ክርስቶስ ይመጡ ነበር። ነገር ግን ልባቸው ቅና አልነበረም። ጌታ ኢየሱስ ፈሪሳውያንን አንድ ጥያቄ ሲጠይቃቸው በቁጥር አርባ አንድ እስከ አርባ አራት ባለው እንመለከታለን። ፈሪሳውያን አሁንም ተሰብስበው በሌላ ጥያቄ ሊያጠምዱት ፈለጉ። እርሱ ግን ከእነርሱ ቀድሞ ሌላ ጥያቄ ያቀረበላቸው ፈሪሳውያንም ተሰብስቦ ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ የተቀመጣ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ሲል ይጠይቃቸዋል። ጌታ ኢየሱስ ከመዝሙረ ዳዊት አንድ መቶ አስር ቁጥር አንድ ላይ በመጥቀስ እንዴት ንጉሥ ዳዊት ጌታን ጌታዬ ብሎ ጠራው ሲል ጠየቃቸው። ቁጥር አርባ አምስት ላይ ደግሞ እንዲህ ይላቸዋል፣ ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆና? አላላቸው። ይህ ጥያቄ ፈሪሳውያን ጥቂት ቃሉን እንዲመረምሩ ጌታ የሰጣቸው ጥያቄ ነበረ። በዚህ ጥያቄ ብዙ የሚገናዘቡ ነገሮች አሉ። ጌታ ኢየሱስ ዳዊት በመዝሙር አንድ መቶ አስር የተናገረውን ጥቅስ በመንፈስ ቅዱስ እንደ ጻፈው አስረዳቸው። የጻፈውም ስለ መሲሁ ነው። እንግዲህ ዳዊት ጌታዬ ካለው መሲሁ ከዳዊት ይበልጣል። ጌታ ኢየሱስ የዳዊት ልጅ ነው። ነገር ግን ዳዊት በመንፈስ ተረድቶ ጌታ ኢየሱስን ጌታ ብሎ ጠርቶታል። ማርያም ስለ ጌታ በመልአኩ ስትበሰር የተነገራት የኢየሱስን ታላቅነት የሚገልጽ ነው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኀይል ይጸልልልሻል ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ሲል ይነግራታል። ሉቃስ 1 ቁጥር 35። አዎን ጌታ ኢየሱስ ከዳዊት የሚበልጥ ነው። እርሱ ጌትነቱ በሰማይና በምድርም በሁሉም ዘንድ ነውና። ጌታ ኢየሱስ ፈሪሳውያን ይህን እውነት እንዲቀበሉ እያፋጠጣቸው ነው። እርሱ የዳዊት ልጅና የዳዊትም ጌታ መሆንን እንዲረዱ ይፈልጋል። ይህ ጌታ ኢየሱስ ከሃይማኖት መሪዎች ጋር የነበረው የቃላት ግጭት መጨረሻ ነው። ቁጥር አርባ ስድስትን እናንብብ አንድም ቃልስ እንኳ ይመልሱለት ዘንድ የተቻለው የለም ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። ከዚህ በኋላ ምንም አይነት የቃላት ግጭት ሲያደርጉ አናያቸውም። ሊገሉት እንደሚገባቸው ወስነዋልና ወደዚያም እየተጣደፉ ነው። ምንም ሊመልሱለት አለመቻላቸው ደግሞ የእርሱን መለኮትነት ከሚያረጋግጡት ነጥቦች አንዱ ነው። እንግዲህ በጌታ የተወደዳችሁ ክብራን አድማጮች የማቴዎስ ወንጌል ምዕራፍ 22 ጥናታችንን እዚህ ላይ እናበቃለን። ቀጠላ አድርገን ደግሞ ከፊሉን የምዕራፍ 23ን ትምህርት አብረን አንድ ላይ እንመለከታለን። ማቴዎስ ወንጌል ምዕራፍ 23 ጌታ ኢየሱስ ሕዝቡን ከፈሪሳውያንና ከጻፎች ትምህርት እንዲጠነቀቁ ማስተማሩን፣ ጻፎችንና ፈሪሳውያንን ወዮላችሁ እንዳላቸውና ለኢየሩሳሌም ከተማም እንዳለቀሰላት እንመለከታለን። ይህ ምዕራፍ በጌታ በኢየሱስ ክርስቶስና በሃይማኖት መሪዎች መካከል የነበረውን ግጭት ያጠቃልላል። ሕዝቡንም ከእነዚህ የሐሰት አስተማሪዎች እንዲጠነቀቁ ያሳስባቸዋል። እነርሱንም በትክክለኛ መንገድ ያወግዛቸዋል። ከአንደበቱ የወጣችሁ አንዲቷም ቃል በከንቱ አትወጣምና ስለ እነርሱ የተናገረው ፍጹም እውነት ነው። ይህን ምዕራፍ በጥንቃቄ ስታጠኑ ነፍሳችሁ ወገኖቼ ሐሴት ታደርጋለች። ከቁጥር አንድ እስከ ሁለት ኢየሱስ ጻፎችና ፈሪሳውያንን ስለ ማስጠንቀቁ እንመለከታለን። ኢየሱስ ፈሪሳውያንን በግልጽ ያወገዛቸው በቤተ መቅደስ ውስጥ ነበረ። እነዚህ የሃይማኖት መሪዎች በሥልጣን ላይ ተቀምጠው የብሉይ ኪዳን መጻሕፍትን በቁጥጥራቸው ስር ይዘው ነበረ። ሥልጣኑን በኀይል እንዲይዙ ምንም አይነት መብት የላቸውም። ሕዝቡም እውነቱን ይገልጹልናል ብሎ ይሰማቸዋል። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ እያለ ያስጠነቅቃቸዋል። ይህ ማለት እንደ እግዚአብሔር ቃል የሆነውን ትምህርት እንዲቀበሉ ነገር ግን እንደ እግዚአብሔር ቃል ያልሆነውን ሥራቸውን እንዳይከተሉ ማለቱ ነው። ጌታ ኢየሱስ በማዘን የገለጸውን የፈሪሳውያንና የጻፎችን ሁኔታ ከቁጥር አራት እስከ ሰባት ባለው ክፍል ማስተዋል ትችላላችሁ። እነዚህ ሰዎች ማዕረግ ኖሯቸው መመላለስ ይወዳሉ። በሕዝቡም ዘንድ ታዋቂ ለመሆን ይፈልጋሉ። የሃይማኖት አልባሳትን ለብሰውና ከሕዝቡም ተለይተው የሕዝብን ትኩረት ወደ ራሳቸው ለመሳብ ይፈልጋሉ። ጌታ ኢየሱስ ይህን ሁሉ ሥራቸውን ነበር ያወገዘው። ዛሬም በየከተማችን በየመንደሩ የሃይማኖት አልባሳትን ለብሰው ሕዝቡን እነሆ ከመጤ ሃይማኖት ተጠንቀቁ እንዲህ በሉ እያሉ ወገኖችን ሕዝብን የሚያስቱ ብዙ ሰዎች አሉ። ጌታ ኢየሱስ ክርስቶስ ማዕርግ የሚፈልጉትን በሕዝቡ ዘንድ ታዋቂ ለመሆን የሚፈልጉትን የሃይማኖት አልባሳትን ለብሰውና ከሕዝቡም ተለይቶ የሕዝብን ትኩረት ወደ ራሳቸው ለመሳቢ የሚፈልጉትን ያወግዛቸው ነበረ። እኛም እንደነዚህ ሃይማኖተኞችና ወገኞችን ሰዎች ማውገዝ መቻል አለብን። እውነቱን ከሐሰት መለየት መቻል አለብን። እግዚአብሔር ደግሞ እያንዳንዳችንን ይህን እንድናደርግ ይርዳን። ደህና ደሩልን።